በምዕራብ ጎንደር ዞን ከመጠለያ ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ቅዳሜ በተፈጸመ ጥቃት አራት ሰዎች መቆሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ ዩኒሲር ለአሜሪካ ድምፅ ገልጿል። በተፈጸመው ጥቃት ማዘኑን የገለጸው ተቋሙ በጥቃቱ የቆሰሉት አራት ሰዎች በጎንደር ሆስፒታል የሕክምና እርዳታ እንዲያገኙ መደረጉን አስታውቋል። ስደተኞች የሚገኙበት የመተማ ወረዳ አስተዳደር በበኩሉ ከመጠለያዎች ወጥተው በመንገድ ዳር እየኖሩ ያሉት ስደተኞች ወደ ተዘጋጀላቸው አዲስ የአፍጥጥ ካምፕ እንዲገቡ እያወያየ ናቸው ነው ብለዋል። ካልሆነ ግን የፌዴራሉ መንግስት እንዲያነሳቸው ሪፖርት እናደርጋለን ሲሉም አክለዋል። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ይነግረናል። በአማራ ክልል ምዕራብ ጎንደር ዞን ከሚገኙት የአውላላና ኮመር መጠለያዎች ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም ምሽት ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ በስልክ ገልጿል። ከምሽቱ አንድ ሰዓት ላይ ማንነታቸው የማይታወቁ ታጣቂዎች ተኩስ ከፍተው አካባቢውን ማጥቃት ጀመሩ። በጥቃቱ ሰዎች ቆስለዋል። በማግስቱ በባጃጆች ጭነን አጠገባችን ወዳለው የገንደ ውሃ ሆስፒታል ወሰድናቸው። ከዛም ለተሻለ ሕክምና ወደ ጎንደር ተወስደዋል። አሁን በአስቀያሚ ሁኔታ ውስጥ ነው ያለነው። ሌላው ሱዳናዊ ስደተኛ አደም ያጎብ በበኩሉ በቅዳሜ ዕለቱ ጥቃት ንብረቶቻችንንም ተዘርፈናል ብለዋል። በጥቃቱ ወቅት ታጣቂዎቹ ዋጋ ያወጣሉ ያሏቸውን ንብረቶቻችንን ወስደውብናል። እያንዳንዱን የመጠለያ ድንኳን እያጠቁ ያለንን ሁሉ ወስደውብናል። ለምሳሌ እኔ ንብረት ከተወሰደባቸው ስደተኞች አንዱ ነኝ። ልብሴን፣ የሞባይል ስልኬንና ቤተሰቦቼ የላኩልኝን ገንዘብ ወስደውብኛል። ቀድመው የነቁ የተወሰኑ ስደተኞች ግን የሞባይል ስልኮቻቸውንና ገንዘባቸውን በመደበቃቸው ከመዘረፍ ድነዋል። የታጣቂዎቹ አገባብ ግን ድንገተኛ ስለነበረ አብዛኛው ስደተኛ ንብረቱ ተወስዶበታል። ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤን ኤች ሲ አር በኢሜይል በሰጠው ምላሽ ከመጠለያዎች ወጥተው በአውላላ መንገድ ዳር እየኖሩ ባሉት ስደተኞች ላይ ታጣቂዎች ፈጸሙት ባለው ጥቃት አራት ሰዎች መቁሰላቸውን ገልጾ እነሱም ወደ ጎንደር ሆስፒታል ተወስደው የሕክምና እርዳታ እንዲያገኙ መደረጉን አመልክተዋል። በሁኔታው ማዘኑን የገለጸው ዓለም አቀፉ የስደተኞች ተቋም ደህንነትን ፍለጋ ከሀገራቸው ወጥተው ወደ ኢትዮጵያ በመጡት ስደተኞች ላይ እንዲህ አይነት ጥቃት መፈጸም ተቀባይነት የለውም ብለዋል። በአማራ ክልል ስደተኞችን ጨምሮ የሁሉም ንጹሐን ሰዎች ደህንነት እንዲጠበቅ ሁሉንም አካላት እጠይቃለሁ ያለው ዩኤንኤችሲአር በስደተኞቹ ላይ የተፈጸመው ጥቃት እንዲጣራና አጥፊዎችም ተጠያቂ እንዲሆኑ ጥሪ አቅርበዋል። ዩኤንኤችሲአር ከዚህ ቀደም በሰጠው መግለጫ በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ኑሮአቸውን በመንገድ ዳር ያደረጉትን ሱዳናውያን ጨምሮ በአውላላና በኩመር መጠለያዎች ያሉትን ስደተኞች በሙሉ ወደዚያ እንደሚያዛውር ጠቅሶ እስካሁን በሺዎች የሚቆጠሩ ስደተኞች ወደ አዲሱ መጠለያ መግባታቸውንም አመልክተዋል። በመንገድ ዳር ያሉት የሱዳን ስደተኞችም የኢትዮጵያ መንግስትን የስደተኞች አስተዳደር ሕግንና ደንብን እንዲያከብሩ ወደ አዲሱ የአፍጥጥ መጠለያ ጣቢያ በመዛወሩ ሂደትም እንዲተባበሩ ጠይቋል። እነርሱ ግን ወደ አፍጥጥ መጠለያ ለመግባት ፈቃደኞች እንዳልሆኑ ለአሜሪካ ድምፅ ተናግረዋል። ፍላጎታችን ከኢትዮጵያ መውጣት ነው ብለዋል። ስደተኞቹ የሚገኙበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ በበኩላቸው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ስደተኞቹን ወደ አፍጥጥ መጠለያ እንዲገቡ የማግባባት ስራው ቀጥለዋል ይላሉ። ኮሚቴ የተቋቋመ የሱዳናውያን ዜጎች ያሉት ኮሚቴዎች ስላሉ እነዛ ሰዎች እያወያዩ ነው የሰነበቱ ትናንትና ወዲያ ወደ ሀያ አምስት ሱዳናውያን ተመልሰዋል። ወደ ተፈቀደው ቦታ ወደ አፍጥጥ ወደ አፍጥጥ ወደ ሀያ አምስት ሱዳናውያን እስከ ቤተሰብ ማለት ነው ተመልሰዋል። አሁንም እያወያየን ያለ ነው። በእነሱ በኮሚቴዎች አማካኝነት እያወያየን ያለ ነው። አቶ ደሳለኝ እየተደረገ ባለው ውይይት ስደተኞቹን ማሳመን ካልተቻለ ጉዳዩን ለፌዴራሉ መንግስት እናሳውቃለን ብለዋል። ከውይይቱ በኋላ እነሱ አልገባም የሚሉ ከሆነ ማለት ነው እኛም የሚመለከተው የበላይ አካላችን እኛ ይዞንም የክልልንም አካላት የፌዴራልም አካላት የበላይ አካሎቻችንም እነሱን ጥያቄ እናቀርብና በምናስነሳበት ዘዴ ማስነሳት ነው የሚሻለው። ይሄ የበላይ አካል ውሳኔ ጠይቃል። ከሁለት ሳምንት በፊት ታጣቂዎች በእነዚሁ ስደተኞች ላይ ባደረሱት ጥቃትም ቢያንስ ሁለት ሰዎች መገደላቸውንና ዘጠኝ ሰዎች ደግሞ መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በጊዜው አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።